የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብር እና ሕገ መንግሥታዊ ጉዳዮች ችሎት በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ በዶክተር ወንድስን አሰፋ መዝገብ ስር የሽብር ክስ በተመሰረተባቸው 51 ተከሳሾች ላይ የአቃቤ ሕግ ምስክሮችን ቃል ዛሬ መስማት ጀምሯል። አቃቤ ሕግ ዛሬ ታህሳስ 7 ቀን አምስት ምስክሮችን ያቀረበ ሲሆን ሶስት ተከሳሾች በቁጥጥር ስር ከዋሉ በኋላ በአዲስ አበባ ከተማ በመኖሪያ ቤታቸው ውስጥ በነበረው ፍተሻ የተለያየ አይነት የጦር መሳሪያዎች መገኘታቸውን መስክረዋል። ከተከሳሾቹ ጠበቆች አንዱ የሆኑት አቶ ሰለሞን ገዛሀኝ ስለነበረው ምስክርነት አብራርተዋል። ህዳር አምስት ላይ አቅራቢ ክሱን አሽሎ ስለመጣ የዘጠና ስድስት ምስክሮችም አሉ ይችላለ የእነሱ ምስክር ለመስማት ነው ዛሬ የተቀጠረው። አርባ ስድስተኛ አርባ ዘጠነኛና ሀምሳኛ ተከሳሾች ላይ የቀረቡ አምስት ምስክሮች ናቸው። አንዱ ብቻውን ነው ዳዊት የሚባለው እሱ ደላላ እንደሆነ የቀረበው ፖሊስ በሱ ላይ መሰከረው። ትክክል ተደርጎበት ያዙ ተብለን ይዘነው ቤት ሄደን በብርበራ ሽጉጥ የተገኘበት መሆኑ። ቀሪው ሁለቱ ምስክሮች ግን አርባ ዘጠነኛና ሀምሳኛ ተከሳሽ ላይ ዘመዳሞች ናቸው። አንድ ግቢ ውስጥ ነው የሚኖሩት። ተያዘ የተባለውን እቃ ሲያዝ ያዩ መሆናቸውን የመሰክሩ ናቸው። ይሄ ማለት በጥቅሉ እማኝ ወይም የደረጃ ምስክሮች ናቸው ዛሬ የተሰሙት ማለት ነው። የሁለቱ ቤት በተመለከተ ቦምብ ነው። ቦምቡ ምንድን ነው? አንደኛው ተከሳሽ በተመለከተ ቀደምም በችሎት ህልውና ትግል ጊዜ በነበረው ዘመቻ ጊዜ ዘምቼ የነበርኩ እና በዛን ወቅት ማርከህ ልታጠቅ በተባልኩት መሰረት ያያዝኩት ቦምብ ነው ብሎ በችሎትም ተናግሮ ነበረ ሶስቱ ምስክሮች ካለቁ በኋላ አቃቤ ህግ ቀሪዎቹ ምስክሮች ከሌሎቹ ምስክሮች የተለየ አያስረዱም በማለት አልፈልጋቸውም በማለቱ የዕለቱ የምስክር አሰማሚነት በዚህ ተጠናቋል። ዛሬ የተጀመረው የአቃቤ ህግ ምስክሮችን ቃል የመቀበል ሂደት እስከ ታሳስ 18 እንደሚቀጥል ባለፈው ወር ህዳር አምስት ቀን በችሎቱ የተሰጠው ትዕዛዝ ያመለክታል። አራት የመገናኛ ብዙሀን ባለሙያዎችን ጨምሮ በዶክተር ወንደሰን አሰፋ መዝገብ ስር የሚገኙ ሀምሳ አንድ ተከሳሾች በአማራ ክልል ከሚንቀሳቀሰው የፋኖ ታጣቂ ቡድን ጋራ በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሰብ ከ 2014 ዓ.ም ጀምሮ የሽብር ድርጊት ፈጽመዋል በሚል የተከሰሱ ናቸው። ተከሳሾቹ በፈጸሙት የሽብር ድርጊት የ217 ሰዎች ህይወት አልፏል ሲል አቃቢ ህግ በክስ ፋይሉ ላይ መጥቀሱ ይታወቃል። ይህ በእንዲህ እንዳለ ባለፈው ሳምንት ሐሙስ በአንጀት ህመም ምክንያት ቀዶ ህክምና የተደረገላቸው የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው ዛሬ በቀጠሯቸው መሰረት ሆስፒታል ሄደው እንደነበረ ቤተሰቦቻቸውና ጠበቃቸው ተናግረዋል ተናግረዋል በተጨማሪ የአንጀት ቅድመ ካንሰር ምርመራም ተደርጎላቸው ቀጠሮ ተሰጥቷቸው መመለሳቸውን ጠበቃቸው አቶ ሰለሞን ገዛሀኝ ገልጸዋል። አቶ ክርስቲያን ታደለና አቶ ዮሀንስ ቦያሎ ባለፈው መቅረጽ ሆስፒታል ለህክምና ሄደው ህክምና ስራ ነበረ ያንን በተመለከተ ደም ይፈሳቸው እንደነበርና ደሞንም ለጊዜው እንዳቆሙት እና እዛው ክትትል ማድረግ ይገባ ነበር ሆኖም ግን መረበቤቱ በግልጽ እንትን ስላልተጠየቀ ወይም ስላልተጠየቁ በማለጡ ተመልሰው ሄደው፣ በመደበኛ ቀጠሮ ግን ዛሬ እንዲቀርቡ ነበረ። ዛሬ ቀርበው ነበረ ለህክምና ደሙ የቀነሳ ስለመሆኑ ቢታይም፣ በተጨማሪ ደግሞ የአንጀታቸው ላይ የአንጀት ካንሰር ፕሪ ካንሰር ምርመራ ተደርጎላቸው እንትን ተወስዷል፣ ሳምፕል ተወስዷል። በዚህም መሰረት እንግዲህ በቀጣይ ሐሙስ የፕሪ ካንሰር ምርመራውን በተመለከተ ውጤቱን ለማወቅና እንዲሁም ደግሞ አሁን የሚፈሰውን ደም ሁኔታዎችን በእርግጠኛ ሙሉ ለሙሉ መቆሙን ለመከታተል ለማወቅ ተብሎ ነው ሐሙስ የተቀጠረው በጽሁፍ ሐሙስ መቅረብ እንዳለባቸው ለማድረግ በጽሁፍ ሰጥቷል። ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስና ድምፃቸውም አየር ላይ እንዳይውል የጠየቁን የአቶ ዮሐንስና የአቶ ክርስቲያን የቅርብ ቤተሰብ አባላት በአሁኑ ወቅት የሁለቱም ጤንነት መሻሻል እያሳየ እንደሆነ ተናግረዋል። ይሁንና በተለይ ምግብ በሚመገቡበትና በሚቀመጡበት ወቅት ህመም እንደሚሰማቸው የገለጹት ቤተሰቦቻቸው ቁስላቸው ላይ የረጋ ደም እንደሚታይና በተወሰነ መጠን መድማት እንደሚያሳይም አክለው ተናግረዋል። በተጨማሪም የ አንጀት ቅድመ ካንሰር ምርመራ ከተደረገላቸው በኋላ በሆስፒታል መቆየት የሚችሉበት እድል ከሌለ በሁለት ቀናት ልዩነት ክትትል እንደሚያስፈልጋቸው ሐኪሞቻቸው መግለጻቸውን አመልክተዋል። እንደነ ዶክተር ወንደሰን አሰፋ ሁሉ በአማራ ክልል ካለው የጸጥታ ቀውስ ጋር በተገናኘ 52 ተከሳሾች በሚገኙበት ሌላ የክስ መዝገብ ስር የሽብር ክስ የተመሰረተባቸው አቶ ዮሐንስ ቡዓለውና አቶ ክርስቲያን ታደለ በቁጥጥር ስር ከዋሉ ከአንድ ዓመት ከመንፈቅ በላይ ተቆጥሯል። In Amerika dämmt, Kennedy erwartet, Adis Abba Bang.